የዲደብልዩ ዜና ጤና ስጥልን፣ ውድ አድማጮች፣ ዜና እናሰማለን። በቅድሚያም ዋና ዋናዎቹም የሱዳን ፈጥኖ ደራሽ ኃይሎች በዳርፎር 13 ሲቪሎች መግደላቸውን የአካባቢው የሕክምና ምንጮች ተናገሩ። ከተገደሉት አብዛኛዎቹ ሴቶችና ሕፃናት ናቸው ተብሏል። ሁኔታውን በቅርበት የሚከታተለው የሱዳን ሐኪሞች ስብስብ የተባለው ቡድን ለአሶሺትድ ፕሬስ የአሁን ግድያ ባልታጠቁ ንጹሐን ላይ የተፈጸመ ዘርን የማጽዳት ወንጀል ነው ሲል ገልጾታል። ሴኔጋል አዲስ በኤምፖክስ የተያዘ ሰው ማግኘቷን የሀገሪቱ ጤና ሚኒስቴር አስታወቀም። ቫይረሱ የተገኘበት የተባለው ግለሰብ ከሌላ አገር የመጣ የውጭ ዜጋ ነው ተብሏል። እስራኤል ጋዛ ውስጥ በካኒዮኑስ በሚገኝ ናስር ሆስፒታል በፈጸመችው ጥቃት 15 ፍልስጤማውያንና አራት ጋዜጠኞች ተገደሉ። ከሞቱት ውስጥ የአደጋ ጊዜ ሰራተኞችም እንደሚገኙበት ተነግሯል። የአልጀዚራ ቴሌቪዥን ቃል አቀባይን ጠቅሶ የፈረንሳይ ዜና አገልግሎት እንደዘገበው ከሞቱት ጋዜጠኞች መካከል አንዱ የአልጀዚራ ጋዜጠኛ መሆኑን ጣቢያው አረጋግጠዋል። በያዝነው ጎርጎረሳዊ 2025 በትናንሽ ጀልባዎች በእንግሊዝ የባህር ወሽመጥ ወደ ታላቋ ብሪታንያ የገቡ ህገወጥ የሚባሉ ስደተኞች ቁጥር ማሻቀቡን የሀገሪቱ ባለሥልጣናት አስታወቁም። ከዚህ ዓመት ጥር አንስቶ ብሪታንያ የገቡት ስደተኞች ከ28000 በላይ ሲሆኑም ካለፈው ዓመት ተመሳሳይ ጊዜ ሲነጻጸር በ46 በመቶ ብልጫ ያለው ተብሏል። በሩሲያና ዩክሬን መካከል እየተካሄደ ያለውን ጦርነት በዘላቂነት ለማስቆም ጥረት እየተደረገ ባለበት በአሁኑ ወቅት ሩሲያ አንድ ተጨማሪ የዩክሬን መንደር መቆጣጠሯን አስታወቀች። የሩሲያ ጦር ዛሬ በአሰራጨው መግለጫ መንደሯን እንደተቆጣጠረ አረጋግጧል ዜና በዝርዝር የሱዳን ፈጥኖ ድራሽ ኃይሎች በዳርፉር 13 ሲቪሎችን መግደላቸውን የአካባቢው የሕክምና ምንጮች ተናገሩ። ከተገደሉት አብዛኛዎቹ ሴቶችና ሕፃናት ናቸው ተብለዋል። ሁኔታውን በቅርበት የሚከታተለው የሱዳን ሐኪሞች ስብስብ የተባለው ቡድን ለአሶሺየትድ ፕሬስ የአሁኑ ግድያ ባልታጠቁ ንጹሐን ላይ የተፈጸመ ዘርን የማጽጣት ወንጀል ነው ሲል ገልጾታል። ከተገደሉት ንጹሐን ዜጎች መካከል አምስቱ ሕፃናት ሲሆኑ አራቱ ደግሞ ሴቶች መሆናቸውን ምንጮቹ ተናግረዋል። የሱዳን ፈጥኖ ድራሽ ኃይሎች በሳምንቱ መጨረሻም በዳርፉር አልፋሻር በሚገኝ አንድ ሆስፒታል ላይ በከባድ መሳሪያ ድብደባ መፈጸማቸው ታውቋል። በድብደባው የሆስፒታሉ ሠራተኞችን ጨምሮ ሰባት ሰዎች ቆስለዋል ነው የተባለው። ሆስፒታሉ በደረሰበት ድብደባም ሥራ ለማቋረጥ ተገድዷል። በትናንትናው ዕለትም በአካባቢ በሚገኝ የአቡሾክ መጠለያ ጣቢያ ተጠልለው ከነበሩ ተፈናቃዮች ስምንት ሰዎች አግተው መውሰዳቸውን ለማወቅ ተችሏል። ሴኔጋል አዲስ በኤምፖክስ የተያዘ ሰው ማግኘቷን የሀገሪቱ የጤና ሚኒስቴር አስታወቀም። ቫይረሱ ተገኘበት የተባለው ግለሰብ ከሌላ ሀገር የመጣ የውጭ ዜጋ ነው ተብሏል። የሴኔጋል ጤና ጥበቃ ሚኒስቴር ዛሬ ባሰራጨው መግለጫ በቫይረሱ የተያዘው ግለሰብ በደህና ሁኔታ ላይ እንደሚገኝ ገልጾ ለዚህ ተብሎ ወደ ተለየ የሕክምና ማዕከል መወሰዱን አክሏል። በሴኔጋል በያዝነው የጎርጎረሲያኑ ዓመት የኤምፖክስ ቫይረስ ሲገኝ ይህ የመጀመሪያው ነው ተብሏል። አዲስ በቫይረሱ የተጠቃሰው መገኘቱን ተከትሎ በ25 ሰዎች ላይ የጤና ምርመራ መደረጉን የገለጸው ሚኒስቴር መስሪያ ቤቱ ዝርዝር ጉዳይ ከመናገር መቆጠቡን ሮይተርስ ዘግቧል። እንደ ጎርጎሮሳውያን አቆጣጠር ባለፈው 2024 ዓ ም ቫይረሱ በዲሞክራቲክ ሪፐብሊክ ኮንጎ ተከስተው ወደ ጎረቤት ሀገራት መዛመቱን ተከትሎ የዓለም ጤና ድርጅት ኤምፖክስ የዓለማችን የጤና ስጋት መሆኑ ማወጁ ይታወሳል። ይህ ዶይቼ ቬለ ነው። እስራኤል ጋዛ ውስጥ በካን ዩኒስ በሚገኝ ናስር ሆስፒታል በፈጸመችው ጥቃት ቢያንስ 15 ፍልስጤማውያንና አራት ጋዜጠኞች ተገደሉ። ከሞቱት ውስጥ የአደጋ ጊዜ ሠራተኞችም እንደሚገኝባቸው ተነግሯል። የአልጀዚራ ቴሌቪዥን ቃል አቀባይን ጠቅሶ የፈረንሳይ ዜና አገልግሎት እንደዘገበው ከሞቱት ጋዜጠኞች መካከል አንዱ የአልጀዚራ ጋዜጠኛ መሆኑን ጣቢያው አረጋግጧል። የፍልስጤም የዜና ምንጭን ጠቅሶ የጀርመን ዜና አገልግሎት ዴፒኤ እንደዘገበው ደግሞ በደቡብ ጋዛ በምትገኘው ካን ዩኒስ በሚገኘው ሆስፒታል በተፈጸመ ጥቃት ቢያንስ 15 ፍልስጤማውያን ተገድሏል። በጥቃቱ የአደጋ ጊዜ ሰራተኞችን መገደላቸው ዜናው አክለዋል። ዓለም አቀፉ የጋዜጠኞች መብት ተከራካሪ ድርጅት በእንግሊዝኛ ምህፃሩ ሲፒጄ ባሰራጨው መረጃ ደግሞ በጋዛ በእስራኤልና ሐማስ ጦርነት ከተጀመረበት እንደ ጎርጎርሳውያን አቆጣጠር ከጥቅምት 7 ቀን 2023 ዓ ም ወዲህ በድምሩ 192 ጋዜጠኞች መገደላቸውን ይፋ አድርጓል። የእስራኤል ጦር በበኩሉ በአካባቢው ጥቃት መፈጸሙን አምኖ በጦርነት ባልተሳተፉ ግለሰቦች የደረሰ ጉዳት እንደሚያሳዝን፣ ይሁንና ጋዜጠኞችን ጨምሮ በሲቪሎች ላይ ያነጣጠረ ጥቃት እንዳልፈጸመ ገልጿል። ስለደረሰው ጉዳት እንደሚያጣራ በማከል የተባበሩት መንግሥታት ድርጅትን ጨምሮ የተለያዩ ሀገራት መሪዎች እስራኤል ጋዜጠኞችንና ሆስፒታሎችን ዕላማ ማድረጓን ተቃውመዋል። በሌላ ዜና የጀርመን የውጭ ጉዳይ ሚኒስቴር እስራኤል መጠነ ሰፊ ወታደራዊ ዘመቻ በማካሄድ ጋዛን ለመቆጣጠር የያዘችው እቅድ ነቀፉ። የውጭ ጉዳይ ሚኒስትሩ ዮሃን ቫልድፉል ዛሬ በክሮኤሽያ ለተሰበሰቡ አምባሳደሮች እንደተናገሩት ዓለም አቀፍ ሕጎችን ማክበር፣ ሽብርን መቃወምና የሲቪሎች ደህንነት በመከላከል በኩል ሀገራቸው ጠንካራ አቋም እንዳላት በመግለጽ እስራኤል ወታደራዊ ዘመቻ ለማካሄድ የያዘችው እቅድ ግን እነዚህን አያበረታታም ብሏል። በያዝነው ጎርጎረሳዊው 2025 ዓ ም በትንንሽ ጀልባዎች በእንግሊዝ የባህር ወሽመጥ ወደ ታላቋ ብሪታንያ የገቡ ህገወጥ የሚባሉ ስደተኞች ቁጥር ማሻቀቡን የሀገሪቱ ባለሥልጣናት አስታወቁም። ከዚህ ዓመት ጥር አንስቶ ብሪታንያ የገቡ ስደተኞች ከ28 ሺህ በላይ ሲሆኑ ካለፈው ዓመት ተመሳሳይ ጊዜ ጋር ሲነጻጸር በ46 በመቶ ብልጫ አለው ተብሏል። ታላቋ ብሪታንያ ከፈረንሳይ በትናንሽ ጀልባዎች ወደ ሀገሯ የሚገቡ ህገወጥ የሚባሉ ስደተኞችን መልሶ ወደ ፈረንሳይ ለመላክ የሚያስችላትን ስምምነት ከፈረንሳይ መንግሥት ጋር ብታደርግም የስደተኞች ቁጥር ግን ማሻቀቡን ነው መረጃዎች የሚያመላክቱት። ይህ ስምምነት በዓለም አቀፍ የስደተኞች ተከራካሪዎችና በስደተኞች ጉዳይ ላይ በሚሰሩ ድርጅቶች ዘንድ ተቃውሞ ቢደርስበትም የፈረንሳይ መንግስት ከሀገሪቱ ፖለቲከኞች ዘንድ በስደተኞች ላይ ጥብቅ ፖሊሲ እንዲከተል ከፍተኛ ግፊት እየተደረገበት መሆኑን የዘገበው ሮይተርስ ነው። በስፔን ሁለት ሳምንታትን ያስቆጠረው የሰደድ እሳት አራት ሰዎችን ገድሎ 350 ሺህ ሄክታር የሚሆን ደን ማውደሙን የሀገሪቱ ባለሥልጣናት አስታወቁም። እሳቱን ለማጥፋት የጀርመን፣ ፈረንሳይና ፊንላንድ የእሳት አደጋ ማጥፊያ ሰራተኞች እየተሳተፉ ነው። የስፔን ሲቪል መከላከያ የተባለ ተቋም ቃል አቀባይ ቨርጂኒያ ባርኮንስ ጠቅሶ የፈረንሳይ ዜና አገልግሎት እንደዘገበው የሰደድ እሳቱ የመቀነስ አዝማሚያ ቢስተዋልበትም እስከ 40 ዲግሪ ሴንቲግሬድ የሚደርስ የአካባቢ ሙቀትና ኃይለኛ ንፋስ ምክንያት እሳቱን የመቆጣጠር ሥራውን አዳጋች አድርጎታል። በአሁኑ ጊዜ እሳቱ የሚነድባቸው ቦታዎች ከ21 ወደ 14 ዝቅ ማለቱንና ይህም የአደጋውን መጠን ወደ ደረጃ ሁለት ዝቅ ማድረጉን ተነግሯል። በመሆኑም ከጀርመን፣ ፈረንሳይና ፊንላንድ የዘመቱ የእሳት አደጋ ሠራተኞች በሚቀጥሉት ሁለት ቀናት ወደ የሀገሮቻቸው እንደሚመለሱ ታውቋል። ተመራማሪዎች በበኩላቸው በአየር ንብረት ለውጥ ምክንያት ወደፊትም የሰደድ እሳት ሊያስከትል የሚችል ከፍተኛ ሙቀት ሊኖር እንደሚችል አስጠንቅቋል። በሩሲያ ና ዩክሬን መካከል እየተካሄደ ያለውን ጦርነት በዘላቂነት ለማስቆም ጥረት እየተደረገ ባለበት በአሁኑ ወቅት ሩሲያ አንድ ተጨማሪ የዩክሬን መንደር መቆጣጠሯን አስታወቀች። የሩሲያ ጦር ዛሬ ባሰራጨው መግለጫ በዲኒሮፕሮክስ ዞን የምትገኘውን ዛፓሪዝክ የተባለችውን መንደር መቆጣጠሩን ገልጿል። በሌላ ዜና በዩክሬን ዘላቂ ሰላም ለማምጣት ከተፈለገ ለዩክሬን አስተማማኝ የደህንነት ዋስትና ሊሰጣት እንደሚገባ የጀርመን ምክትል መራሄ መንግስት ላርስ ክሊንግ ባይል አሳሰቡም። ምክትል መራሄ መንግስቱ ይህን ያሳሰቡት ከዩክሬን ባለሥልጣናት ጋር ለመምከር ዛሬ ወደ ኪየቭ በተጓዙበት ወቅት ነው። በዩክሬን ዘራቂ ሰላም እንዲመጣ በዓለም አቀፍ ደረጃ እያስተባበርን ነው ያሉት ምክትል መራሄ መንግስቱ ጀርመን በዚህ ረገድ ኃላፊነቷን እንደምትወጣ መግለጻቸውን የፈረንሳይ ዜና አገልግሎት ዘግበዋል። ይህ ዶቸ በለ ነው። አድማጮች ዜናውን ለማጠቃለል ዋና ዋናዎችን አንዴ በድጋሚ ላስታውሳችሁ። የሱዳን ፈጥኖ ድራሽ ኃይሎች በዳርፉር 13 ሲቪሎች መግደላቸውን የአካባቢው የህክምና ምንጮች ተናገሩ። ከተገደሉት አብዛኛዎቹ ሴቶችና ሕፃናት ናቸው ተብሏል። ሴኔጋል አዲስ በኤምፖክስ የተያዘ ሰው ማግኘቷን የሀገሪቱ የጤና ሚኒስቴር አስታወቀ። ቫይረሱ የተገኘበት ግለሰብ ከሌላ ሀገር የመጣ የውጭ ዜጋ ነው ተብሏል። እስራኤል ጋዛ ውስጥ በካን ዩኒስ በሚገኘው ናስር ሆስፒታል በፈጸመችው ጥቃት ቢያንስ 15 ፍልስጤማውያንና አራት ጋዜጠኞች ተገደሉ። ከሞቱት ውስጥ የአደጋ ጊዜ ሠራተኞችም እንደሚገኙባቸው ተነግረዋል። የአልጀዚራ ቴሌቪዥን ቃል አቀባይን ጠቅሶ የፈረንሳይ ዜና አገልግሎት እንደዘገበው ከመቱት ጋዜጠኞች መካከል አንዱ የአልጀዚራ ጋዜጠኛ መሆኑን ጣቢያው አረጋግጠዋል። በያዝ ነው የጎርጎረሳዊ 2025 ዓ.ም በትናንሽ ጀልባዎች ወደ እንግሊዝ የባህር ወሽመጥ ወደ ታላቋ ብሪታንያ የገቡ ሕገወጥ የሚባሉ ስደተኞች ቁጥር ማሻቀቡ የሀገሪቱ ባለሥልጣናት አስታወቁም። ከዚህ ዓመት ጥር አንስቶ ብሪታንያ የገቡ ስደተኞች ከ28,000 በላይ ሲሆኑ ካለፈው ዓመት ተመሳሳይ ጊዜ ጋር ሲነጻጸር በ46 በመቶ ብልጫ አለው። በሩሲያና ዩክሬን መካከል እየተካሄደ ያለውን ጦርነት በዘላቂነት ለማስቆም ጥረት እየተደረገ ባለበት በአሁኑ ወቅት ሩሲያ አንድ ተጨማሪ የዩክሬን መንደር መቆጣጠሯን አስታወቀች። ዜናው በዚሁ አበቃም።